The voice of a man ኢትዮ ቴሌኮም በሞባይልና በኢንተርኔት አገልግሎቶች ላይ ከአርባ በመቶ በላይ ቅናሽ ማድረጉን አስታወቀ። በቅርቡ ወጥቶ የነበረው የስልክ ቀፎ ማስመዝገብ ግዴታም ተነስቷል ብሏል። የኔትወርክ ሽፋንና የጥራት ችግር ያለባቸው አካባቢዎች ተለይተው ማስተካከያ እንደሚደረግባቸውም ስለ ለውጡ ለአሜሪካ ድምፅ ያብራሩት የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሞባይል እና በኢንተርኔት አገልግሎቶች ላይ የተደረገው ቅናሽ ከነገ ጀምሮ ተግባራዊ እንደሚደረግ ገልጸው ስለ ቅናሹ ለአሜሪካ ድምጽ ማብራሪያ ሰጥተዋል። በአገልግሎቱ አጠቃቀም ላይ የተደረገ ቅናሽ ማለት ነው። ይሄ እንግዲህ በሞባይል አገልግሎት እና በኢንተርኔት አገልግሎቶች ላይ ነው። የሞባይል አገልግሎት ስንል ሞባይል ሰው እንደተጠቀመ የሚከፍለው ከዛ ደግሞ በጥቅል የነበሩ አገልግሎቶች ጥቅል ስንል እለታዊ ምንታዊ ወርሃዊ አገልግሎቶች የሞባይል ስልክ አገልግሎት ማለት ነው። ከዛ ደግሞ በሞባይል ኢንተርኔት የሚጠቀሙ ደንበኞችም የሚከፍሉት ዋጋ ላይ የተደረገ ይህም ራሱ አንዴ ሲጠቀሙ የሚከፍሉት እና ደግሞ በጥቅል ሲከፍሉት የሚከፍሉት እዛም ላይ የተደረገ ቅናሽ ነው። ሌላው ደግሞ ከዚህ አጭር መልዕክት አገልግሎት ኤስኤምኤስ አገልግሎትም ላይ የተደረገ ቅናሽ አለ። ከዛ ደግሞ ከሞባይል ውጭ ደግሞ በፊክስድ በመደበኛው የብሮድ ባንድ ታሪፍ ላይ የተደረገ ቅናሽ ነው። እዛ ደግሞ ባለፈ ትላልቅ አገልግሎት ስለሚጠቀሙ ይህንን ያካተተ ቅናሽ ነው። ቅናሹ በገንዘብ ምን እንደሚመስልም አስረድተዋል። ዋነኛው እንግዲህ ፔያ ሲጎ ወይም ደግሞ ደንበኛው እንደተጠቀመ ሲከፍል የነበረው በደቂቃ ለምሳሌ በሞባይል አገልግሎት ሰማኒያ ሶስት ሳንቲም የነበረው ወደ ሀምሳ ሳንቲም ነው ቅናሽ የተደረገለት። ይህም የአርባ በመቶ ቅናሽ ማለት ነው። ከዚህ በተጨማሪ በሞባይል አገልግሎት ኢንተርኔት ሲጠቀሙ ከዚህ ቀደም በአንድ ሜጋቢት ይከፍሉት የነበረው ሰላሳ አምስት ሳንቲም ነበረ አሁን ግን በአንድ ሜጋቢት የሚከፍሉት ሀያ ሳንቲም ይህም ወደ ሰላሳ ሶስት ፐርሰንት ቅናሽ ተደርጎበታል ማለት ነው። በኢንተርኔት ሞባይል ላይም እንደዚሁ የተደረገ ቅናሽ ነው። በተለይ ከዚህ ቀደም ለምሳሌ ሶስት አማራጮች ብቻ ነበሩ የነበሩት በዕለታዊ፣ አሁን አምስት አማራጮች እንዲደረጉ ተደርጓል። ይሄ ማለት ምን ማለት ነው? ቀደም ሲል በኢንተርኔት ሞባይል ለመጠቀም በአምስት ብር ሀያ አምስት ሜጋቢት ነው የነበረው፣ አሁን ግን በሶስት ብርም ተጨምሯል ማለት ነው። በቅርቡ ብዙ ቅሬታዎችን ቀስቅሶ የነበረ የስልክ አገልግሎት መጠቀሚያ ቀፎ መመዝገብ አለበት የሚል መመሪያ ወጥቶ ነበር። አቶ አብዱራሂም እሱ እንዲቀር ተደርጓል ብለዋል። ከዚህ ቀደም ደንበኞች ቃፎ ማስመዝገብ ይጠበቅባቸው የነበረው ነው እሱ ከአሁን በኋላ ማስመዝገብ አይጠበቅባቸውም። ነገር ግን ደረጃውን የጠበቀ አይኤምኤአይ የሚባል ኢሚ ነንበር ያለው ደረጃውን የጠበቀ ስልክ ሊሆን ይገባዋል። ከአንድ ዓመት በፊት በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ጥናት ማውጣቱን ዘግበን ነበር። በወቅቱ ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን ባወዳደረው ጥናቱ ከ58 ሀገራት ኢትዮጵያን 55ተኛ ደረጃ ላይ ውድ ሀገር ብሎ አስቀምጧት ነበር። የድርጅቱ ከፍተኛ አጥኔዎች ቡድን ኃላፊ ዶናራ ሽታኩር ለአሜሪካ ድምጽ ሲናገሩ አንድ ሰው አንድ ጂቢ የኢንተርኔት አገልግሎት ለማግኘት ከገቢው ከሁለት በመቶ በላይ ማውጣት እንደሌለበት ገልጸው በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ ሀያ በመቶ ወጪ ማድረግ ያስፈልጋል ብለው ነበር። ለኢትዮጵያው የኢትዮ ቴሌኮም ኮርፖሬሽን ኮሚኒኬሽን ስራ አስኪያጅ አቶ አብድራሂም አህመድ ይህንን ጥናት በማስመልከት ያን ጊዜ ጥያቄ አቅርቤላቸው ነበር። ጥናቱ ትክክለኛ መረጃ የያዘ አይደለም ሲሉ መከራከሪያ አቅርበው ነበር። አቶ አብድራሂምን ዛሬ ሳልኳቸው፣ አሁን ይሄ ቅናሽ የተደረገው በምን ምክንያት ነው? ውድነቷ ታምኖበት ነው ወይስ ምን ምንድን ነው ምክንያቱ? ታሪፍ እንግዲህ ዳይናሚክ ነው ዳይናሚክ ነው ሲባል በየጊዜው ኢቫሉዌት እየተደረገ ትራፊኩ፣ ተጠቃሚው እነዚህ ደግሞ ብዙ ሜዥርመንቶች አሉ። እዛ ላይ የሚ ብዙ መለኪያ ታሪፍ ታሪፍን ለማስተካከል እና ታሪፍ በየ በአንድ ጊዜ ተደርጎ የሚቆም ነገርም አይደለም፣ ተለዋዋጭም ነው። በነገራችን ላይ የእኛ የተሻለ ነው የሚባል አይደለም። ከዚህ ቀደም እንደዛም አላልኩም። የኢንተርኔት ታሪፍ አሁን በታሪፍ አንጻር ስናይ በየጊዜው ታሪፍ ይመዘናል። በተለይ ደግሞ ይህንን የሚመዝኑ ታዋቂና እውቅና ያላቸው ተቋማት አሉ። ከነሱ ጋር ነው። በነገራችን ላይ የተለያዩ እንደዚህ ተቋምነን ብለው ይህንን የሚለኩ አሉ። ማለት መለኪያው ነው ችግሩ እና እዛ ላይ የተለያየ መረጃ ይኖራል። ነገር ግን ዋናው በዓለም አቀፍ ደረጃ ይሄንን ታሪፍ ለመመዘን እውቅናና መብቱ፣ መብቱ ሳይሆን እውቅና ያላቸው ተቋማት ናቸው። እና ስለዚህ ተለክቶ ተለክቶ ውድ ውድ ነው ተብሎ ነው የተቀነሰው በየትኛውም እንግዲህ የትኛውም ተቋሚውን ተለክቶ ውድ ነው ተብሎ ነው የተቀነሰው፣ ወይስ በምን ምክንያት ነው የተቀነሰው? አዎ፣ እንግዲህ ያው ከታሪፍ አላሰበችኝም እኮ ታሪፍ ሲቀነስ በዋነኛነት ፓራሚተርስ አሉ። ከእኛ አንጻር አሁን የተደረገው ቅናሽ ከደንበኞች የመክፈል አቅም አንጻር ከዛ ጋር ነው የሚታየውና የሚለካው እና አሁን የእኛን ደረጃ ብናይ ከዚህ ቀደምም የገለጽኩልሽ በኛ በኢንተርኔትና ዳታ በመካከለኛ ደረጃ ከሚባሉ ነበርን። በሞባይል በቮይስ በድምፅ ደግሞ የተሻሉ ከሚባሉ ነበርን ነው። አሁን ባለን ደረጃ ይህንን ሬቲንግ ብናይ ለምሳሌ በአንድ ጂቢ ይህን የአይሲቲ አፍሪካ የሚባለው ተቋም ነው የሚያወጣው። ለነገሩ የሁለት ሺህ አስራ ሰባት ዳታ ነው። እሱን ነው ይዘን የምናየው። አሁን ግን ካለው ደረጃ ጋር ስናነጻጽረው አሁን ያለንበት ደረጃ በአንድ ጂቢ አስራ አንደኛ ነን ከሀያ ሀገሮች በዚህ በአይሲቲ አፍሪካ በሚቀመጠው ደረጃ ማለት ነው። ይሄ ከሀያ ሰባት ከዚህ ቀደም ከነበር ነው። ሁለት ሺ አስራ ሰባት ላይ ሀያ ሰባተኛ ደረጃ ከነበር ነው ማለት ነው። ሞባይል አገልግሎት በድምጽ ማለት ነው። አሁን ባለው መረጃ አሁን አራተኛው እኛው ርካሽ ከሀያ ሀገሮች ካለው ማለት ነው እና በኤስኤምኤስ ደግሞ ሁለተኛ ነው። ከሁለት ሺ አስራ ሰባት ከነበርንበት ሰባተኛ ማለት ነው። አሁን ይሄ ሬቲንጉ ፓራሜትሮች አሉ የተለያዩ የተቀመጡ። ነገር ግን ኢንተርኔት የሚለካው በአንድ ሜጋቢት በሚያስከፍለው ድምፅ ደግሞ ለምሳሌ የሞባይል አገልግሎት ድምፅ እንደዚሁ ደግሞ በሰላሳ ደቂቃ በሚያስከፍለው በኤስኤምኤስ ደግሞ በመቶ ኤስኤምኤስ በሚያስከፍለው በዚህ ይሄ እውቅና የተሰጠው ተቋም በዚህ ደረጃ ነው የሚለካቸው። አቶ አብድራሂም አሁን ቅናሹ በምን ምክንያት እንደተደረገ በግልጽ አላብራሩም። ዋናው ቅናሹ መደረጉ ነው በሚል ተለያየን። አያይዤ ግን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በቅርቡ በኢትዮጵያ ቴሌኮም ውስጥ ለውጦች መኖራቸውን ከኃላፊነት የተነሱ ሰዎች ስለመኖራቸውና ተያያዥ ጉዳዮች መረጃን ለማግኘት አቶ አብድራሂምን ጠየኳቸው። እነዚህ ነገሮች በሌላ ጊዜ ብንመልሳቸው በአጀንዳው ላይ አሁን በዛሬው አጀንዳው ላይ ብናተኩር። ያው የተያያዘ ጉዳይ ስለሆነ ነው የኢትዮ ቴሌኮም ጉዳይ አብረን እንድናነሳቸው ብዬ ነው። ግን በሌላ ጊዜ ደውለሽ፣ ቅድም እንዳልኩሽ ነው፣ አሁን ገና እየወጣን ነው። እና ለአቶ አብዱራሂም በድጋሚ ደውለን እነዚህ መረጃዎች ለማጣራት ጥረት እናደርጋለን። የቅናሹን ዝርዝር ሁኔታ በተመለከተ በድርጅቱ ድረገጽ ላይ በዝርዝር መስፈሩን አቶ አብዱራሂም ጨምረው ተናግረዋል ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ